ዋንንይ አሜታምራስዳኝ ይባላል። ጎንደር ዩኒቨርስቲ ተማሪ ነው። እኔ በግሌ ምርጫ ስመዝ ኮንሳይደር ማረጋቸው አንደኛ አደቅ ፓርቲው ጠንካራ መንግስት ማቋቋም ይችላሉ፣ የሀገር መምራት ይችላሉ የሚለውን ኮንሳይደር አደርጋለሁ። ሁለተኛ ነገር ደግሞ ምን ያህል የተማሩ ዜጎች አሉበት በውስጡ ፋክተሮ ብቁነታቸውን አንድ መመዘኛ ትምህርታቸው ስለሆነ እሱን ኮንሳይደር አደርጋለሁ። ከዛ ውጭ ከኋላ ያላቸውን ታሪክ እስከዛ ላይ የምትያደገው ነበር። ከዚህ ምርጫ በፊት እነኛ ሰዎች ምን አይነት ሰዎች ነበሩ የሚለው አያውቅም። እና መሰል መስኮርቶችን ተጠቅመኝ ነው በመርቀብ ከሁሉ የሚቀርመው ሰላም ነው። ለክ መጀመሪያ አሁን አሁን ችግር የሆነበት ሰላም ነው። ሀገራችን ላይ ሰላም እንዲያሰፍ እንፈልጋለሁ። ለየትኛው ተመራጭ ምክንያቱም የመንግስት የመጀመሪያ ስራሻው ዜጎች ሰላምና ደህንነታቸው ማስጠበቅ ስለሆነ ከዛ፣ የስራ እድል በቂ የስራ እድል መቅጠር መቻል አለበት፣ ካለ ነው ጠፎ ፖፑሌሽን ስራ ጥም የበዛ ስለሆነ፣ ከቀጠና ዲፕሎማሲ አንጻር ደግሞ ስትሪክት የሆነ ቆራት መንግስት እንዲኖር እንፈልጋለን። የሌሉ መንግስታት ጫና ማያድርበት የአውሮፓ ህብረት፣ የሁሉም ጫና በነሱ ጫና ስለሚወጥ የሀገሪቱ አንድ ህዝ ጥቅም ለማስጠበቅ ቆራት የሆነ አመራር ማለት ነው። እኔ ስሜ ኩሉስ ማኖር አል ይባላል። ዘንድሮ ነው ከአዲስ ዩኒቨርሲቲ በከህግ ዲፓርትመንት ተመረኩት። መጀመሪያ መስፈርት ፓርቲዎቹ አሁን ያለውን አገሪት ውስጥ ያለውን ቀውስ፣ የሰላም ቀውስ እንዴት አድርገው ነው ኦብዘርቭ እያደረጉት ያሉ ዝም ብለው የሆነ በዚህም እዚያም እየተፈጠረ ያለ ግጭት ነው ብሎ ነው የሚያስቡት ወይስ የሆነ መሰረት አለው ብሎ ነው የሚያስቡት? እና እንዴት አድርገው ነው ይሄንን ነገር ለማስተካከል የሆነ ፕላን አላቸው ወይ፣ ታከለ የሆነ ስትራክቸር፣ የሆነ ፕላን አላቸው ወይ ይህንን እየተፈጠረ ያለውን ነገር ለማብረድ የሚለው ነው አንዱ። ሁለተኛ ደግሞ በብሄር ፖለቲካ የሚባለው ነገር ላይ ያላቸው አቋም ምንድን ነው? ብሄር ፌዴራሊዝም ይዞት የመጣው ነገር ያምኑበታል? ከዚህ በኋላ በዚህ መንገድ ነው የምንቀጥለው የሚለው ነገር እንዴት ጋኔ ያላቸው ስታንስ የሚለውን መመርመር ይፈልጋለሁ። ምክንያቱም እኔ እያዋጣ ነው ብዬ አላስብምና በህገ መንግስት ማሻሻልም ላይ ሁሉም ማህበረሰባችን ውስጥ ስለ ብሔር ያለን አቲትዩድ እንዲስተካከል የሚሆን እንዴት አድርጎ ነው የሚቀጥለው የሚለውንም ነገር ማየት ይፈልጋለሁ። ሌላው ለእኔ ደግሞ በሴቶች ዙሪያ ኢኮኖሚው ላይ እያላቸው ተሳስቦ የሚጨምር ምን አይነት እቅድ ነው ይዘው የመጡት የሚለውም አያለም ማለት ነው። ሌላው ደግሞ አሁን ትግራይ ላይ ያለውን ግን እዛም ላይ ያላቸው አመለካከት ምንድን ነው የሚለው ምን ይመጣ የሚለውን ሁላ ለማየት ሞክራለሁ። ዝበልፍሳ ጎንደር ዩኒቨርሲቲ። ያው ዋነኛው መስት ያው የዜጎች ደህንነት ነው ነው የዜጎች ደህና እኔ ደህና የምናደርግኝ ሴፍ ሴፍ የሆነ ፊሊንግ እንዲኖረኝ የሚያደርግኝ ፓርቲ ነው ነው መጀመሪያ የምናርጉ የትኛውም ሀገር ሴፍ የሆነ ዞን የሚፈጠርልኝ ማለት ነው ምንም መርጦ ያው ፖሊሲው አይደለም። እኛ እኛ እንደ ተማሪ እንደወጣት እኛ የስራ ኦፖርቹኒቲ ይሰጠናል የትኛውም ሀገር ሄደን ሴፍ በሆነ ዞን ውስጥ እንሰራለን የሚለው ነው እንጂ ዲቴል ፖሊሲ አላይም። ቢሆን ቢሃና ጀማል እባላለሁ የአዲስ አበባ ዩኒቨርሲቲ አምስተኛ ዓመት ተማሪ ነው። ምርጫ እየመጣ ነው እና እንደ ማንኛውም ኢትዮጵያ ይመለከተኛል ብዬ አስባለሁ። ይህ ምርጫ ለሀገራችንም በጣም በጣም አስፈላጊ ኢምፖርታንት የሚባል ጊዜ ነው። ይሄ ጊዜ ማለት ነው እና ለትራንዚሽን ቴ ግን በጣም ኢምፖርታንት ነው ምርጫው። እና እንደ ወጣትም ያው የሀገራችን ሁኔታ እንደሚታወቀው የሰላምና የደህንነቱ ጉዳይ በጣም አሳሳቢ ነው። ይህም አሁን ባለንበት ወቅት ሜሊ ፎከስ የማደርገው አሁን እሱ ላይ ነው። የትኛው ፓርቲ የማህበረሰቡን ወይም የዜጎችን ሰላምና ደህንነት ያስጠብቃል የሚለውን ማለት ነው። ከዛ በተረፈ የማህበራዊ ኢኮኖሚያዊ ሁኔታ የሚያማከለ ፓርቲ ይትኛው ነው? የአብዛኛውን ማህበረሰብ የኢኮኖሚ ጥያቄ፣ የፖለቲካ ጥያቄ እንዲሁም እንዲሁም ደግሞ ማህበረሰባዊ ጥያቄዎችን የሚያነሳው ፓርቲ ይትኛው ነው በሚል ወጣት ወጣትን ያማከለ ፓርቲ ቢሆን ይመረጣል። ስለዛ እሱ ላይ ፎከስ አድርጌ ነው ማለት ነው። ግርማ ተሾማ ታዲያ አንደኛ እኔ መርጦ ፓርቲ ልማት ላይ የሚሰራው ወጣቶች ላይ የሚሰራው ጤና ላይ ትምህርት ላይ ፖሊሲ ላይ ሰላም ላይ ከውጭም ጎረቤትም ኢትዮጵያ ውስጥም ሌሎች በሰላም ወጥቶ በሰላም እንዲገቡ ይሄንን ጠንክሮ የሚሰራበት ፓርቲ እመርታለሁ። እኛ ደግሞ የስራ ቅመት የሀገራችን ውስጥ

የሚያደርግ ፓርቲ ነው። ሆነ ሀሳባችሁን ስላካፈላችሁን ሁላችንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።